ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኝ ከጎኔ ቁጭ ብላለች። ሰላም፣ እንደምናመሻችሁ በምሽቱ ዝግጅት የፌዴራሉ ከፍተኛ ፍርድ ቤት በሽብር ወንጀል የተከሰሱ የተቃዋሚ ፓርቲ አባላትን ጉዳይ በዛሬው ዕለት ተመልክቶ ውሳኔው እንዳልደረሰለት አስታውቋል። ዝርዝሩን ይዘናል። የተቃዋሚ ፓርቲዎች ጥምረት የሆነው መድረክ ደግሞ ለለጋሽ ሀገሮች ባስተላለፈው መልእክት መልካም አስተዳደር ጥያቄዎችን ችላ ለሚለው የኢትዮጵያ መንግስት እርዳታ መስጠት ተገቢ አይደለም ብሏል። የህዝብ ግንኙነት ስራ ነው። እነዚህ ኢትዮጵያን የሚጎብኙትን ከቦሌ ጀምሮ ከዚያ በፊትም ሊሆን ይችላል እንደደረሱ መክበብ ነው። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለዝግጅት ክፍላችን የሰጡት አስተያየት ነው። በዩናይትድ ስቴትስ የተጀመረው የሞባይል የታክሲ አገልግሎት ኡበርን መሰል ኩባንያዎች በአፍሪካ ብቅ እያሉ ነው። የያዝኩትን እቃ የተጓዝኩበት ታክሲ ውስጥ ብረሳ እንኳን መልሼ እንደማገኘው አውቃለሁ። በዩናይትድ ስቴትስ የጎዳና ተዳዳሪዎችና ቤት አልባ ሰዎችን ችግር ለመፍታት ፕሬዚዳንት ባራክ ኦባማ በመጪው ዓመት የ11 ቢሊዮን ዶላርስ በጀት መድበዋል። ጎዳና ተዳዳሪነት ከባድ ነው። እያንዳንዷን ቀን የምታሳልፈው የምበላው ነገር የት ላገኝ ብለህ በመዋተት ነው። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ኢትዮጵያ ሁለት መቶ የሚሆኑ አትሌቶቿ የኃይል ሰጪ መድኃኒት ወይም ዶፒንግ ተጠቅመው መሆን አለመሆኑን ለማረጋገጥ ማስመርመር ይጠበቅባታል። ይህን ምርመራ ካላደረገች ከዓለም አቀፉ የጸረ ኃይል ሰጪ መድኃኒት ተቆጣጣሪ ተቋምና የዓለም አቀፉ የአትሌቲክስ ፌዴሬሽን ማህበር እገዳ ሊጣልባት ይችላል ተብሏል። የወጣቶችና ስፖርት ሚኒስቴር የብሔራዊ ቡድን ሐኪም ዶክተር አያሌው ጥላሁን ሰባ አምስት በመቶ የሚሆነው ምርመራ በሶስት ወር ጊዜ ውስጥ መጠናቀቅ እንዳለበት ለሮይተርስ ተናግረዋል። ኢትዮጵያ የእነዚህን አትሌቶች ደምና ሽንት ለማስመርመር አንድ መ 120 ዶላር መክፈል ይጠበቅበታል። የአለም አቀፉ አትሌቲክስ ፌዴሬሽን ማህበር እንዳስታወቀው የኃይል ሰጪ መድኃኒት ወይም ዶፒንግ ምርመራ እንዲያደርጉ በአስኪ ደረጃ ላይ ዝርዝራቸው ከተቀመጡት አምስት ሀገራት አንዷ ኢትዮጵያ ናት ብሏል። ኬንያ፣ ሞሮኮ፣ ዩክራይንና ቤላሩስ በዝርዝር ውስጥ የተካተቱ ሌሎች ሀገራት ናቸው። ኬንያ የተቀመጡላትን ሁለት የጊዜ ገደቦች ባለማጠናቀቋ የኃይል ሰጪ መድኃኒት ፍተሻ ስርዓቷን ለማስተካከል እንደ ኤሮፓውያን አቆጣጠር እስከ ግንቦት 1 ቀነ ጊዜ ገደብ ተሰጥቷታል። ሩሲያ ከዓለም አቀፉ የጸረ ኃይል ሰጪ መድኃኒት ተቆጣጣሪ ተቋም ውጤት በኋላ ከዓለም አቀፉ የጥሎ ማለፍ ሩጫ ውድድር ታግዳለች። ሶማሊያ ከዓለም አቀፍ የገንዘብ ተቋማት ጋር ያላት ግንኙነት እያሻሻለች እንደምትገኝ የዓለም አቀፉ የገንዘብ ድርጅት አስታወቀ። የገንዘብ ድርጅቱ ጨምሮ እንዳስታወቀው ምንም እንኳን ሶማሊያ የጸጥታ ዋስትና ባለመኖሩ እና ጦርነት የሚያስከትለውን ውድመት በመቀጠሉ በግብር መሰብሰብና ለሕዝቡ አገልግሎት በማቅረብ በማቅረብ ላይ ችግር ቢኖርባትም እድገቷ ሶስት ነጥብ ሰባት ተገምቷል ይላል ዓለም አቀፉ የገንዘብ ድርጅት። በሌላ የሶማሊያ ዜና ደግሞ ማንነቱ ያልታወቀ አውሮፕላን ትላንት ሌሊት በመካከለኛው ጁባላንድ ክልል ጂቢል ከተማ በሚገኘው የአልሸባብ ምሽቅ ላይ ድብደባ እንዳካሄደ ከደቡባዊ ሶማሊያ የደረሱ ዘገባዎች ጠቁመዋል። ቢያንስ ስምንት የአልሸባብ አማጺያ እንደተገደሉ የሶማሊያው ጁባላንድ ባለስልጣኖች ተናግረዋል። ወሬው በነጻ ምንጭ እስካሁን አልተረጋገጠም። በአልሸባብ ጋራጅ ላይ የተፈጸመው ድብደባ በርካታ ብረት ለ በስ መኪኖችን እንደደመሰሰም እማኞች ጠቁመዋል። በመጨረሻም እስላማዊ መንግስት ነኝ የሚለው ጽንፈኛው ቡድን ከመዲናይቱ ደማስቆ በስተሰሜን ምስራቅ ከሚገኝ ቦታ ሶስት መቶ የሲሚንቶ ፋብሪካ ሰራተኞችን እንደጠለፈ የሶሪያ መንግስት ቴሌቪዥን ዘግቧል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁ ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላቸዋለን። ጋቢና ቪኦኤ። በቅድሚያ ወደ አዲስ አበባ እናምራ። የፌዴራሉ ከፍተኛ ፍርድ ቤት በሽብር ወንጀል የተከሰሱ የተቃዋሚ ፓርቲ አባላትን ጉዳይ በዛሬው ዕለት ተመልክቶ ውሳኔው እንዳልደረሰለት አስታውቋል። መለስካቸው አመሀ ዝርዝሩን ይዟል። የፌዴራል አቃቢ ሕግ ከአንድ ዓመት ከመንፈቅ በፊት እነ ዘላለም ወርቅ አገኘው በሚል የክስ መዝገብ በሽብር ወንጀል ክስ ከመሰረተባቸው አስር ሰዎች መካከል እንዲከላከሉ በተበየነባቸው በአምስቱ ሰዎች ጉዳይ ላይ ሊሰጠው የነበረው ውሳኔ ለዛሬ እንዳልደረሰለት የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት አስታወቀ። ፍርድ ቤቱ ቀደም ሲል ነሐሴ 14 ቀን 2007 ዓ ም በሰጠው ብይን ዘላለም ወርቅ ካገኘው፣ ዮናታን ወሌ፣ ሰሎሞን ግርማ፣ ባህሩ ደጉና ተስፋዬ ተፈሪ አቃቤ ሕግ ያቀረበባቸውን ክስ እንዲከላከሉ ወስኖባቸው ሲከላከሉ ቆይተዋል። ይኸው ፍርድ ቤት የካቲት 5 ቀን 2008 ዓ ም በሰጠው ትዕዛዝ ደግሞ አቃቤ ሕግና ተከሳሾቹ የክርክር ማቆሚያ ጽሑፋቸውን ከመጋቢት 29 ቀን 2008 ዓ ም በፊት ለፍርድ ቤቱ እንዲያስገቡ በዛሬ ዕለት ደግሞ ውሳኔ ለመስጠት ቀጠሮ ቆርጦ ነበረ። ፍርድ ቤቱ ውሳኔውን ሰርቶ አለማጠናቀቁ እንዳለ ሆኖ ግን አስረኛ ተከሳሽ አቶ ተስፋዬ ተፈሪ ለፖሊስ የሰጡት ቃል በማስገደድና በኃይል የተገኘ መሆኑን በፌዴራል አንደኛ ደረጃ ፍርድ ቤት ማስመዝገባቸውን ጠቅሰው ይኸው መዝገብ መጥቶ እንዲመረመርላቸው ቢጠይቁም እስከ ዛሬ መዝገቡ እንዳልደረሰው ፍርድ ቤቱ ገልጿል። ስለሆነም መዝገቡ እንዲመጣ ትእዛዝ ሰጥቶ ሚያዝያ ስድስት ቀን 2008 ዓ ም ውሳኔውን ለማሰማት ተለዋጭ ቀጠሮ ሰጥቷል። የፌዴራሉ ከፍተኛ ፍርድ ቤት ነሐሴ 14 ቀን 2007 ዓ ምት በዚሁ መዝገብ ላይ በሰጠው ብይን ከአስሩ ተከሳሾች መካከል የቀድሞ አንድነት ፓርቲ አመራር አባላት ሀብታሙ አያሌውና ዳንኤል ሽበሺ የአረናው አብርሃ ደስታ የሰማዩ የሸዋ ሳሰፋና በፓርቲ አባልነታቸው የማይታወቁት አብርሃም ሰለሞን አቃቢ ሕግ ያቀረበባቸውን ክስ መከላከል ሳያስፈልጋቸው በነፃ እንዳሰናበታቸው አይዘነጋም። አቶ አብርሃ ደስታ፣ አቶ የሸዋስ አሰፋና አቶ ዳንኤል ሽበሺ በተከሰሱበት ወንጀል ነጻ ቢባሉም ፍርድ ቤትን በመድፈር ተፈርዶባቸው ዛሬም ወህኒ ቤት ይገኛሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።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 በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁ እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ በዝግጅቶቻችን ላይ Astey aitochachun soton Puna sorar ngabina vioet shirin የተቃዋሚ ፓርቲዎች ጥምረት የሆነው መድረክ ለለጋሽ ሀገሮች ባስተላለፈው መልእክት የመልካም አስተዳደር ጥያቄዎችን ችላ ለሚለው የኢትዮጵያ መንግስት የገንዘብ እርዳታ መስጠት ተገቢ አይደለም ብሏል። ዘጋቢያችን እስክንድር ፍሬው የድርጅቱን ሊቀመንበር ፕሮፌሰር በየነ ጴጥሮስ አነጋግሯል። ተቃዋሚዎች በምዕራባውያን መንግስታት ላይ የሚያቀርቡት ቅሬታ በተለይ ከ1997ቱ ምርጫ ጀምሮ ሲንጸባረቅ የቆየ ነው። ከኢትዮጵያ መንግስት ጋር ያላቸውን የጠበቀ ወዳጅነት ስህተቶችን ለማረም አልተጠቀሙበትም ባይ ናቸው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምፅ እንዳስረዱት የዚህ አንዱ ምክንያት የኢህአዴግ የህዝብ ግንኙነት ስራ ነው። የኢህአዴግ ስርዓት አንዱ በእጅጉ የተካሄነባቸው ጉዳዮች ውስጥ የፓብሊክ ሪሌሽንስ የህዝብ ግንኙነት ስራ ነው። እነዚህ ኢትዮጵያን የሚጎብኙትን ከቦሌ ጀምሮ ከዚያ በፊትም ሊሆን ይችላል እንደደረሱ መክበብ ነው። በህዝብ ግንኙነት ሰራተኞቻቸው የተለያየ መልክ ባላቸው እኔ ነፃ ነኝ እንደዚህ መለግንም ተመራማሪ ነኝ እንደዚህ መረጃ ከመያዝ ነው የምናገረው የሚሉ ሰዎች በጣም ይከበራሉ። ኢህአዴግ ይሄንን በጣም በብቃት ይጠቀማል። የመድረኩ ሊቀመንበር ይህንን አስተያየት የሰነዘሩት በአዲስ አበባ ጉብኝት ያደረጉትን የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትርና የአውሮፓ ፓርላማ አባላት ቆይታ መነሻ በማድረግ ነው። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብትና የስራ ጉዳዮች ረዳት ሚኒስትር ቶም ማሊኖውስኪ ወደ ኢትዮጵያ የመጡት አመታዊ በሆነው የዩናይትድ ስቴትስና የኢትዮጵያ መንግስታት የጋራ ውይይት ላይ ለመሳተፍ ነው። ከኦሮሚያ ሁኔታ እስከ ሲቪክ ማህበራት ሚና ዲሞክራሲን ለማስፈን እስከሚደረገው ጥረት ያሉት ሁሉ መነሳታቸውን ረዳት ሚኒስትሩ ለአሜሪካ ድምፅ ገልጸዋል። በተለይ ከኦሮሚያ አንጻር የሚያሳስቧቸውን ጉዳዮችም አስረድተዋል። ለመድረኩ ሊቀመንበር ግን ከዩናይትድ ስቴትስ ባለስልጣናት እየተሰጡ ያሉ አስተያየቶች፣ የተንጸባረቁ አቋሞች ከበቂ በታች ናቸው። ወቅታዊውን የኦሮሚያ ጉዳይ ጨምሮ በዲሞክራሲና በሰብአዊ መብት ችግሮች ላይ ዩናይትድ ስቴትስ ጠንካራ አቋም አልያዘችም ይላሉ። በዚህ ዛጀው በኦሮሚያ ሆነሆንም አነሱ ምንም አሉ በምክር ደረጃ ወይም በአስተያየት ደረጃ ነው ተናግረው የሚሄዱት እንጂ የምታደርጉት ነገር በእጅጉ የከፋ እንደመሆኑ የአሜሪካን መንግስት ከእናንተ ጋር ያለውን ግንኙነት አሁን ባለበት ደረጃ ይህንንም አታሻሽሉ ከሆነ ለመቀጠል ይቸገራል። አስቡበት። በዚህ የምን ደረጃ እንደው የዚች አይነት ጠንከር ያለ አቋም ውስጥ አይሄዱ። ያ እስካልሆነ ድረስ ሚሊዮን ጊዜ ብናገሩ ምን ብሉ የአሜሪካንን ጥቅም በማስከበር ኢትዮጵያ ደግሞ አፍሪካ ውስጥ ተወዳዳሪ የሌላት እንደመሆኗ ምንም አያሳስባቸው ስልጣን ላይ ያሉትና ይህን ሁሉ በደል የሚፈጽሙ ወንጀል የሚሰሩ በህዝብ ላይ ዝም ብሎ በተለቀቀበት መንግስትና ስርአት ይሄ ያለውን ስርዓት ብዙ አያሳስበውም ነው። ይሄ ከአስተያየት ደረጃ ኮ ያለፈ አይደለም። በአውሮፓ ፓርላማ የሶሻሊስቶችና ዲሞክራቶች ቡድን ልኡካንም የኢትዮጵያ ጉብኝታቸውን ያጠናቀቁት ባለፈው ሳምንት መጨረሻ ነው። በኢትዮጵያ ያለው ተጨባጭ ሁኔታ ከኢህአዴግ የህዝብ ግንኙነት መረጃ የተለየ መሆኑን ተረድተዋል ይላሉ። ከልኡካን ቡድኑ ጋር የተወያዩት ፕሮፌሰር በየነ ከሀገራቸው ሲመጡም እዚህ ደርሶም በመንግስት ባለስልጣናት ምንድነው ማብራሪያ ሲሰጣቸው የተገነግኑነት ያደረጉት ከእኛ ጋር ከመገናኘታቸው በፊት የፌዴራል ጉዳዮች ባለስልጣን ሚኒስትር ጋር ተገናኝተዋል። ከአፍሪካ ህብረት ጋር ተገናኝተዋል። ሌሎችም ቀጠሮዎች ነገ ያሉ እያሉ ነበር። ከጠቅላይ ሚኒስትሩን ጋር ቀጠሮ ተይዞልናል። ምስሉ ነው የነበረው። እና በእጅጉ የተገረሙት ይሄ መድበለ ፓርቲ ስርዓት ነው። ኢትዮጵያ ወደ ዲሞክራሲ ስርዓት ተሸጋገረች ተብሎ ከፍተኛ ህዝብ ግንኙነት ስራዎች ተሰርቷል። በብራስልስም ሆነ ሌላም አካባቢዎች በሙሉ እየተስተካከለ አንዳንድ እርምቶች እየተደረጉበት የሚሄድ ሁኔታ ነው በኢትዮጵያ ውስጥ ብሎ ነበር የመጡት እዚህ ስለ እርሱ ፓርላማው መቶ በመቶ አንድ ፓርቲ የገዢው ፓርቲ ይህም የተቋቋመው ያው አስተዳደሩ ያው ምናምን ሲባል እንግዲህ እነሱ ካላቸው ምንድ ነው ጉዳዮቹን ያረዳል ሊሆን የሚችል ነገር በዚህ አይነት የመድበለ ፓርቲ ስርዓት ነኝ ምን ቢሆን ባለበት ሁኔታ ከምርጫ ሰው ሲወጣባቸው በጣም ነው የተገረሙት። በመሰረቱ ኢትዮጵያ ውስጥ ምርጫ ሳይሆነ ዝም ብሎ ደግሞ የምርጫ ድራማ እንደሆነ መረጃዎችን በመስጠት ይህንን ለማስጨበጥ ሞክረን እጅግ በጣም ደስ ብሏቸው ነው ሄዱት። እናንተን ሳናናግር ብንሄድ ኖሮ ሩሶ የራሳችንን ስብእና ምነካ ካለ ግንዛቤ የምናወራ ሰዎች እንሆን ነበር። የኢህአዴግና የመንግስት ባለስልጣናት በተለያየ ጊዜ በሰጧቸው አስተያየቶች በየኤምባሲው ደጅ ይጠናሉ ሲሉ ተቃዋሚዎችን ተችተዋል። ተቃዋሚዎች የውጭ ኃይሎችን ጣልቃ ገብነት እንደሚጋብዙ በመግለጽም አገሪቷ ሉዓላዊ መሆኗን እነርሱም ለተጽዕኖ እንደማይንበረከኩ ተናግረዋል። የመድረኩ ሊቀመንበር ግን የኢህአዴግን ትችት አይቀበሉም። እርሳቸው እንዳሉት ዘመኑ የዓለም አቀፋዊነት ነው። የኢትዮጵያ ጉዳይም ምዕራባውያኑን ጭምር ይመለከታል። ያለውን ስርዓት አቁመው የሚያኖሩትም እነዚህ የውጭ ኃይሎች ናቸው ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። አሁን ወደ ምዕራብ አፍሪካ ከማምራታችን በፊት ሙዚቃ እንጋብዛችሁ። ዊስኬድ ይባላል። ኦጁ It's legendary beat. For more dogs to, to i be honest to ስኪድ ኦጁ ሌግባ ወደ ጎረቤት ሀገር እናልፋለን። አሁን እሱም ወደ አቢጆ ነው ኮት ዲቯር። በዩናይትድ ስቴትስ የተጀመረው በድረገጽ የሚታገዘው የታክሲ አገልግሎት ኡበር ኩባንያ በተንቀሳቃሽ የስማርት ስልክ አገልግሎት ጋር በማግኘት ታክሲ ፈላጊዎችን በግል መኪናቸው የታክሲ አገልግሎት ማቅረብ ከሚፈልጉ ግለሰቦች ጋር በማገናኘት ከፍተኛ ግልጋሎትን በመስጠት ላይ ይገኛል። የኡበር ኩባንያ በአፍሪካ ከመስፋፋቱ አስቀድሞ አንዳንድ የስራ ፈጣሪዎች በአፍሪካ ስራውን እያከናወኑ ነው። በተለይም በምዕራብ አፍሪካ በምትገኘው አይቮሪ ኮስት የኡበርን የመሰል አገልግሎቶች የሚሰጡ ድርጅቶች ብቅ ብቅ እያሉ ነው። ኤሚሊ ሎብ የዘገበችውን መስታወት አረጋዊ ይዛለች። የአቢጃን ከተማ ከፍተኛ ቁጥር ያላቸው ብርቱካናማ መደበኛ ታክሲዎች ለአመታት በከተማዋ እየተሽለኮለኩ ያለምንም ተቀናቃኝ ግልጋሎታቸውን ሲሰጡ ኖረዋል። አሁን ግን ተፎካካሪ እየመጣባቸው ነው። የቴሌቪዥን አዘጋጁ ጂን ሉዊስ ዛሂቦ ከቤቱ ፊት ለፊት ለሚመጣለት የትራንስፖርት አገልግሎት በየቀኑ ተጠቃሚ ሆኗል። ታክሲ ጀት ለጂን አገልግሎቱን ስለሚሰጠው ታክሲና የሹፌሩን ብቃት ሙሉ መረጃ በተንቀሳቃሽ ስልኩ ይልክለታል። ዛሂቦ እንዳለው በስራው ምክንያት የተለያዩ የስራ አጋዥ መሳሪያዎችን በየቀኑ ይይዛል። ዳ ድ ቪቴ የያዝኩትን እቃ የተጓዝኩበት ታክሲ ውስጥ ብረሳ እንኳን መልሼ እንደማገኘው አውቃለሁ። በተጨማሪም የታክሲ አገልግሎቱ አመቺነትና ብቃት ያረካኛል። ከታክሲ ጀት ዋና መስሪያ ቤት ሁሉም ታክሲዎች ግልጋሎት ለመስጠት መዘጋጀታቸው በኢንተርኔት ግንኙነት ይረጋገጣል። ከባለፈው ሰኔ ጀምሮ የትራንስፖርት አገልግሎትን መስጠት የጀመረው ታክሲ ጀት አሁን በቀን እስከ መቶ የሚሆን ጥሪን ከአገልግሎት ፈላጊዎች ይቀበላል። አምስት መቶ የሚሆኑት የታክሲ ጀት ሹፌሮች በቀድሞ የብርቱካናማው ታክሲ ግልጋሎትን በመስጠት ላይ ቢገኙም፣ ኩባንያው ግን በስሩ የሚተዳደሩትን ታክሲዎች በሙሉ የኩባንያው መለያ እንዲኖራቸውና የተሻለ ግልጋሎትን ለመስጠት ይፈልጋል። የአሜሪካውን የታክሲ አገልግሎት ኡበርን አሪያ አድርጎ የጀመረው የታክሲ ጀት ኩባንያ መስራችና ባለቤት ፓርፊት ዋታራ ለተሻለ የታክሲ አገልግሎት ተመጣጣኝ ክፍያ ለመክፈል ጥቂት አይቮሪያውያን ዝግጁ እንደሆኑ አምናለው ብለዋል። የታክሲ ጀት ዓላማው ምቹና ደህንነቱ የተጠበቀ የመጓጓዣ አገልግሎት ለተጠቃሚው ማቅረብ ነው። አሽከርካሪዎቻችን በችሎታቸው የምንተማመንባቸው ሰላማዊና ታዛዦችም ናቸው። ከአንድ አመት ተኩል በፊት ተመሳሳይ የታክሲ አገልግሎት ሰጪዎች በአቢጃን የተለያዩ ምቾትን በአገልግሎታቸው ላይ ያክለዋል። እነዚህን አገልግሎቶች እየተጠቀሙ ለመጓጓዝ ደግሞ ከነበረው ክፍያ ሀምሳ በመቶ ከፍ ያለ ያስከፍላል። ስራ ፈጣሪው ቫንግዚ ጎማ አፍሪካፕ የተባለውን የትራንስፖርት አገልግሎት በዚህ አመት በአቢጃን አገልግሎት መስጠት ጀምሯል። ጎማ እንደገለጸው ዲስፖኒብል አቦርድ ኖ ቬሂኪል ኑዛቮ ኖ ታብሌት ኒሜሪክ በእኛ ታክሲዎች ላይ ዘመናዊ የዲጂታል መሳሪያዎች አሉን። የኢሜይል እና ስለ ከተሞች አስፈላጊ የሆኑ መረጃዎችን በቀላሉ ማግኘት የሚያስችሉ ከፍተኛ ደረጃ ያላቸው ፎርጂ የተባለውን የመሰሉ የኢንተርኔት አገልግሎቶች በምንሰጠው የጉዞ ግልጋሎት ላይ ተካቷል። የኮንጎ ተወላጅ የሆነው የስራ ፈጣሪው ጎማ በአቢጃን ስራውን ቢጀምርም የወደፊት እቅዱን በመላው አፍሪካ በስፋት ማሳደግ ይፈልጋል። አቢጃን ካ ሜም ለ ፑሞን ኢኮኖሚክ ኦዦርዱዊ ዶ ላፍሪክ አቢጃን የፈረንሳይኛ ተናጋሪና ከምዕራብ አፍሪካ ሀገሮች አስር በመቶ የምጣኔ ሀብት ደረጃዋ የተሻለ ነው። አፍሪካፕ አላማ ያደረገው ለሁሉም ግልጋሎት መስጠትን ቢሆንም በብዛት ግን መካከለኛ ገቢ ላላቸው ተጠቃሚዎች ነው። የኩባንያው ቅድ የተሳካ ሆኖ አገልግሎቱን በሁለት እጥፍ አሳድጓል። ከሁለት ግዙፍ ሆቴሎች ጋር በጋራ በመስራትም ላይ ይገኛል። ስለዚህ በሺዎች ለሚቆጠሩት ለባለ ብርቱካናማዎቹ ቀለም ታክሲዎች ይህ ምን ማለት ነው? ከመደበኛ ታክሲ አባላቶቹ አንዱ ዲርሳ ዲያቢ እንዳለው አገልግሎታቸውን ከቀድሞ የተሻለ ለማድረግ በመጣር ላይ ናቸው። አንዳንዶቹ ታክሲዎች ያሉበትን የሚጠቁም ጂፒኤስ ተገጥሞላቸዋል። አንዳንዶቹ ደግሞ የሚጓዙበትን ርቀት ለማወቅና የተወሰነ ታሪፍ ለማስከፈል እየሞከሩ ነው። ከትራንስፖርት ሚኒስትሩ ጋር በጋራም ለመነጋገር ቀጠሮን ይዘዋል። ስለዚህ ዲያቢ እንዳለው የአዳዲሶቹ የትራንስፖርት አገልግሎቶች አያሳስቡም። ቦ የምናገለግለው ወደ ሥራ በየቀኑ የሚመላለሱትን አይቮሪያን በማመላለስ ነው ወይም በማጓጓዝ ነው። ሳምንቱን ሙሉ ሌት ተቀን እንሰራለን። አዲሱ የትራንስፖርት አገልግሎት ሰጪዎች ለሁሉም ሳይሆን ሀብታም ለሆኑት ብቻ ነው የሚሰሩት። ዲያቢ እንዳለው ከዚህ ቀደም በአቢጃን የነበሩትን የታክሲ ሹፌሮች ያነዳድ ግዴለሽነት አሁንም ላይቀየር ይችላል። ስሜ ልንገራችሁ ስሜ ልንገራችሁ ስሜ ማነው? አሁን ደግሞ ወደ ዩናይትድ ስቴትስ እንመልሳችሁና የጎዳና ተዳዳሪነትና የመጠለያ ቤት አልባነትን ችግር ለመቅረፍ ፕሬዚዳንት ባራክ ኦባማ ጥረት ይዘዋል። ጁን ሶህ ከዋሽንግተን ዲሲ ያጠናቀረችውን ዘገባ ቆንጅታ የታቀርበዋለች። ፕሬዚደንት ባራክ ኦባማ ለቀጣዩ 2017 ዓ.ም ባወጡት በጀት በሚቀጥሉት አስር ዓመታት ቤተሰቦች ላይ ለሚደርስ ጎዳና ተዳዳሪነት መከላከያና መዋጊያ የሚውል 11 ቢሊዮን ዶላር እንዲመደብ ሀሳብ አቅርበዋል። ግሬገሪ ታሊ መናፈሻ ውስጥ አውሮፕላን ጣቢያ ውስጥ ድልድይም ስር ሲያድሩ ኖረዋል። የ ሀምሳ አመቱ ግሬገሪ በደጃ ዳሪነት ኑሮ ከአስር አመታት በላይ እንዳሳለፉ ይናገራሉ። ጎዳና ተዳዳሪነት ከባድ ነው። እያንዳንዷን ቀን የምታሳልፈው የምበላው ነገር የት ላገኝ ብለህ በመዋተት ነው። የፌርፋክስ ወረዳው የኬኔዲ መጠለያ ባይደርስ ሊኖረው እስካሁን ምን ልሆን እችል እንደ ነበር አላውቅም። ልሞትም እችል ነበር እኮ። የኬኔዲ መጠለያ ኒው ሆፕ ሃውሲንግ አዲስ ተስፋ መኖሪያ የተባለው አካል ከሚያካሂዳቸው መጠለያዎች አንዱ ነው። በዋሽንግተን አካባቢ ያሉ ጎዳና ተዳዳሪ ቤተሰቦችንና ግለሰቦችን መጠለያ በመስጠት ይረዳል። ፓም ሚችል የዚህ በጎ አድራጊ ድርጅት ዋና ስራ አስኪያጅ ናቸው። እንደ አውሮፓውያን አቆጣጠር በ1985 ዓ ም ወደ አፍሪካ ተጉዤ ነበር። እጅግ የበዛ ድህነት አየው፣ በዚያው መጠን ትልቅ ተስፋም እንዳለ አስተዋልኩ። ከዚያ በቃ እንዴ እኔ አሜሪካ ውስጥ ያለኝ የባለመካከለኛ ገቢ ኑሮ ምን ያደርግልኛል? ይልቁንስ ለሰዎች ተስፋ የሚሰጥ ስራ ብሰራ አይሻልም ከሚል ውሳኔ ላይ ደረስኩ። ምን እንደማደርግ ብዙ አልቸገረኝም። የጎዳና ተዳዳሪነትን ችግር በቅርብ የማየው ስለነበር በሱ ላይ አተኩሬ መስራት ጀመርኩ። ታዲያ ፓም ሚችል ከ ሀያ አምስት አመታት በፊት በአዲስ ተስፋ ኒው ሆፕ መስራት በጀመሩበት ጊዜ ሶስቱ መጠለያዎች የነበሯቸው ሰማኒያ ገደማ አልጋዎች ብቻ ነበሩ። በአሁኑ ወቅት ሶስት መቶ ሀምሳ አልጋዎች ያሏቸው ሲሆን በየአመቱ አንድ ሺ አምስት መቶ ጎዳና ተዳዳሪዎችን ያገለግላል። ስራ አስኪያጇ ፓም ሚችል ኒው ሆፕ የሚሰጠው የእለት ማደሪያ ብቻ የነበረውን አገልግሎት አስፋፍተውታል። ስለ ጎዳና ተዳዳሪነት ማህበረሰቦችን ማንቃት፣ ችግሩን መከላከል በመሳሰሉ ጉዳዮች ላይ እንሰራለን። ቋሚም ጊዜያውን መጠለያ እንሰጣለን። ሰዎቹ ከጎዳና ተዳዳሪነት ህይወት እንዲላቀቁ የሚረዱ የተለያዩ የትምህርት ፕሮግራሞችን እናካሂዳለን። ባለፈው የአውሮፓውያን ሁለት ሺ አስራ አምስት ዓመተ ምህረት በወጡ መረጃዎች መሰረት አሜሪካ ውስጥ በየዕለቱ በጎዳና ተዳዳሪነት የሚያድረው ሰው ቁጥር ከግማሽ ሚሊዮን ይበልጣል። ሰዎች ለጎዳና ኑሮ የሚጋለጡበት አንዱ ዋና ምክንያት የቤት ኪራይ ውድነት ሊሆን እንደሚችል ቢታወቅም፣ ፓም ሚችል ሲናገሩ ግን ኒው ሆፕ እነዚህ ሰዎች ሕይወታቸውን ለመቀየር የሚያስችላቸውን ክህሎት እንዲያገኙ ስልጠና እንደሚሰጥ አስታውቀዋል። ፓም ሚችል ከድህነት ማላቀቂያ መርሃ ግብራችን ትኩረት በገንዘብ እርዳታ ላይ የተወሰነ አይደለም። አንድ ሰው ችግሩ መንፈሳዊ፣ የወገን የዘመድ ናፍቆት ወይም የትምህርት እጦት ሊሆን ይችላል። ስለዚህ የእኛ መርሃ ግብር ለጎዳና ተዳዳሪነት ያበቃውን ችግር በመረዳት ከችግሩ የሚላቀቅበትን መንገድ መፈለግ ላይ የሚያተኩር ነው። በዚህ መርሃ ግብር በመጠለያው የሚኖሩ ሰዎች በራስ ስለ መተማመን ስለ ስራ ክብር ትምህርት ይሰጣቸዋል። የኑሮ እቅድ ማውጣት እንዲችሉም ስልጠና ያገኛሉ። ሊዊስ ዌብስተር የዚህ መርሃ ግብር ተጠቃሚ የሆኑ የቀድሞ የጎዳና ተዳዳሪ ናቸው። ሕይወቴን ለመቀየር አሁንም እድል እንዳለኝ እንደምችል ተምሬያለሁ። የሚያስፈልገው ጠንከር ብሎ እርምጃውን መውሰድ ብቻ ነው። ማለቴ አንድ ሰው ራሱን ማሻሻል ከፈለገ የተሻለ ነገር ማድረግ አለበት። እኔም አሁን ያለኝ አስተሳሰብ ያ ነው። በአንድ ወቅት እስር ቤት የነበሩት ሉዊ ዌብስተር በአንድ ወር ጊዜ ውስጥ ከመጠለያ ወጥተው የራሳቸውን ቤት ይዘው እንደሚኖሩና አምራች የማህበረሰብ አባል እንደሚሆኑ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 Gabina VOA. Let's cross boundaries together. በዛሬው የጋቢና ጉዟችን ይሄንን ይመስል ነበረ የያዝናቸው ፕሮግራሞች። በፌስቡክ አት ቪኦይ አምሃሪክ ላይ አስተያየቶቻችሁን ስታደርሱን ቆይታችኋል። ሁልጊዜ ማይለየን በትዊተርም እንዲሁ አት ቪኦይ አምሃሪክ ላይ አስተያየቶቻችሁን አድርሱን። ሀሽታግ ጋቢና ቪኦኤን መጠቀም ትችላላችሁ። ስናስተናግዳችሁ ያመሸነው እኔ መስታወት አድራጋው እና ሄኖክ ሰማ ጊዜርነን ዝግጅታችንን በቴክኒክ ያቀነባበረው ደግሞ ሞክቤል ያበሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነጎው ጉዞ እንገናኝ። መልካም ምሽት።